Voice of America. በኢህአዴግ አመራር ጉልህ ስፍራ የነበራቸው አቶ በረከት ስምኦን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምጽ ገለጹ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከሚዲያ ከመስማታቸው ውጪ የተረጋገጠ መረጃ ለቢሮቸው አለመድረሱን ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ የመንግስት ስልጣኑን ላለፉት ሀያ ስድስት አመታት የተቆጣጠረው ገዢው ፓርቲ ኢህአዲግ ውስጥ ከቀዳሚዎቹ አመራሮች ውስጥ ተጠቃሹ ሰው ናቸው አቶ በረከት ስምኦን ገዢው ፓርቲ አንዱ አካል የሆነው የበአዴን አመራርም ነበሩ። የመንግስት ስልጣናቸውን ከለቀቁ በኋላ ደግሞ በሚኒስትር ማዕረግ በኢትዮጵያ የፖሊሲ ጥናትና የምርምር ማዕከል የኢንዱስትሪ ዘርፍ መሪ በመሆን ሲሰሩ ነበር። በተጨማሪም ላለፉት ሰባት ዓመታት በኢትዮጵያ ንግድ ባንክ የቦርድ ሰብሳቢ ሆነው ሰርተዋል። ምንጮቻችን እንደገለጹት አቶ በረከት ስምዖን አከታትለው ከነዚህ የኃላፊነት ቦታዎች ለመልቀቅ ጥያቄ አቅርበዋል። ቀደም ብለው ጥያቄ ያቀረቡት ከንግድ ባንክ የቦርድ ሰብሳቢነታቸው ሲሆን ተከትሎ ደግሞ ለጠቅላይ ሚኒስትር ሀይለማርያም ደሳለኝ ያቀረቡት ጥያቄ ከፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪነታቸው ለመነሳት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ለንጮ ለእርሳቸው መስሪያ ቤት ይህን በተመለከተ የደረሰ ነገር የለም ብለዋል። እኛ ቬሪፋይድ የሆነ ትክክለኛ መረጃ በመንግስት በኩል ማስገባታቸውን የሚገልጽ አልደረሰንም እንደው ከየሚዲያ እናንተም እንዳያቸው የምናፈሱ ወሬ ካልሆነ በስተቀር እና እውነት መሆኑን ምን የደረሰ ነገር የለም ለዶክተር ነገሪ ሌንጮ። ለእኛም ምንጮቻችን ይህን በተመለከተ መረጃ እንደሰጡን በተጨማሪም በሀገር ውስጥና በዓለም አቀፍ መገናኛ ብዙሀን ድረገጾች ላይ ጭምር መዘገቡን አንስቼ ጠይቄያቸው ነበር። እንግዲህ እኔ አሁን እየነገርኩሽ ያለው በኔጋ አልደረስም። ይሄ ትክክል መሆኑ ምናልባት የሚገባውም ሲሆን በእኛ ጽህፈት ቤት አይደለም። ስራ መልቀቂያም የሚገባው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አይደለም። መረጃዎች ደግሞ መንግስት እንዲነገርለት የሚፈለግ ወይ ደግሞ ግልጽ እንዲሆን የሚፈለግ አስፈላጊ የሆኑ መረጃዎች ጊዜውን ጠብቆ የሚሰጥ ነው መሆኑ እና መረጃው እኛ ጋር ቢደርስ የምንደብቅበት ምክንያት የለም። ነገር ግን የደረሰው የመንግስት አካል ካለ ደግሞ በእነሱ በኩል ካገኛቸው ጥሩ ነው። መረጃው ስደርስ በሚመለከተው አካል ራሱ የሚገለጽ ይሆናል። በሚመለከተው ኃላፊ እንዲሆን ማለት ነው። ያነጋገርናቸው ምንጮች አቶ በረከት በምን ምክንያት የስራ መልቀቂያ እንዳስገቡ አልነገሩንም። አቶ በረከት በገዢው ፓርቲ ውስጥ ቀደምት ከሚባሉት የፖለቲካ መሪነታቸው በተጨማሪ የማስታወቂያና የኮሚኒኬሽን ጉዳዮች ሚኒስትር በመሆን ሰርተዋል። ጉዳዩን በሚመለከት ከጠቅላይ ሚኒስትሩ ጽህፈት ቤትና ከአቶ በረከት ስሞን ለማጣራት ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። ባለፈው ሳምንት በኢህአዲግ ውስጥ ከፍተኛ ቦታ የነበራቸው የቀድሞ የኦሮሚያ ክልል ፕሬዚዳንት ና አባል አፈ ጉባኤ አባዱላ ገመዳ ከኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን መዘገባችን ይታወሳል። ቀደም ሲል ደግሞ በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽህፈት ቤት ምክትል የፕሮቶኮል ኃላፊ አቶ ባዬ ታደሰ ተፈሪ በአሜሪካ የፖለቲካ ጥገኝነት ለመጠየቅ ወስነው መቅረታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።